ራዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።

አዎ፣ ወገኖቼ እያንዳንዳችን ከእኛ የሚፈለግ ነገር አለ። እግዚአብሔር ስላደረገልን ነገር ምንድን ነው የምንከፍለው? ምስጋና አይደለምን? ታዲያስ በምስጋና የተሞላ ሕይወትን አለንን? ጠዋት ስንወጣ፣ ቀንም ቢሆን ማታም ቢሆን ለእግዚአብሔር የምናቀርበው ምስጋና አለ ወይ? በሥራ ስፍራ በእርሻ ቦታም ቢሆን ማለቴ ነው። በትምህርት ቤት ባለንበት፣ በተሰለፍንበት ሜዳ ሁሉ ሕይወታችን ወዳጆቼ በምስጋና የተሞላ መሆን አለበት። በእርግጥ ለእግዚአብሔር የምናቀርበው ምስጋና በሕይወታችን ውስጥ ከሌለ በሕይወት ኪሳራ ውስጥ ነው ያለነው ማለት ነው። እግዚአብሔርን በየዕለቱ ለሚሆነው ነገር ሁሉ ማመስገን መቻል አለብን። እግዚአብሔር ይክበር ይመስገን። ተገነ ቦጋሌ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው። እስቲ እንጸልኝ። ጌታ ሆይ እያንዳንዱን ቀን ደግሞ አንተ በፍቅር በቸርነትህ፣ በበጎነትህ ስለምትሞላ ሕይወታችንን እጅግ አድርገን እናመሰግንሃለን። እነሆ ደግሞ ጌታችን ሆይ በዚህች ሰዓት ከአንተ ቅዱስ ማዕድ እንድንካፈል ይህንን እድል ስለ ሰጠህን ክብር ተመስገን። ይንያጡ በዚህን ሰዓት ጌታዬ ሆይ ሕይወታቸው፣ ስጋቸው በረከሰ ስፍራ የሚገኙ እንዲሁ ደስታን ለማግኘት የሚባዝኑ ብዙዎች አሉ እኛ ግን ወደ አንተ ተጠግተናል። እግዚአብሔር አምላካችን ሆይ ከአንተም ማድ ደግሞ ለመብላትና ለመጥገብ ቀሪውን የሕይወታችንን ዘመን ደግሞ በአንተ ፈቃድ ለመምራት ነው። ይህንን እሽተን ወደ አንተ ቀርበናልና ባርክን። እግዚአብሔር ሆይ አስተምረን፣ የጠመመውን ሕይወታችንን እኛ እንኳን ያልነቃንበት ጉድፍ በኛ ውስጥ ካለ ኢየሱስ ክርስቶስ የእግዚአብሔር ልጅ አንተ እንድታነጻን እንደምንሃለን። አቤቱ ጌታችን ሆይ ቃልህ ከማር ይልቅ ይጣፍጣልና በዚህ ሰዓት የሚጣፍጠውን ቃልህን ደግሞ በሕይወታችን እንድታሰርጽ እንለምንሃለን። ጊዜውንም ባርክልን። እያንዳንዳችን ደግሞ በሰማነው በተረዳነው፣ በተማርነው እውነት መኖር መመላለስ እንድንችል ለሌሎችም የሚተርፍን ሕይወት እግዚአብሔር ሆይ እንድትሰጠን እንለምንሃለን። ባከበርከው፣ ባጸደቅከው፣ በቀኝህም ባስቀመጥከው በውድ ልጅ በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። ች ባለፈው ክፍለ ጊዜ ጥናታችን ማለትም በሐሙሱና በዓርቡ ተከታታይ ጥናቶቻችን ስለ አስር በሮች በተከታታይ መማራችን ይታወሳል። እነዚያም በሮች የበጎች በር፣ የሸለቆ በር፣ የአሳ በር፣ ስለ አሮጌው በር፣ የጉድፍ በር፣ የምንጭ በር፣ የውሃ በር፣ የፈረስ በር፣ የምሥራቁ በርና የአሚ ፈቃድ በር የሚባሉ ናቸው። በእነዚህ አስሩ በሮች በእውነት እግዚአብሔር ታላቅን ነገር እንዳስተማረን ከዚያም ደግሞ ብዙ ቁም ነገሮችን ለሕይወታችን የሚተርፈውን ነገር ጌታ እንደሰነቀልን እምነታችን ነው። ዛሬ ደግሞ የምዕራፍ አራትን ትምህርት አብረን እንመለከታለንና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ቶሎ ገለጥ ገለጥ አድርጋችሁ መጽሐፈ ነህምያ ምዕራፍ አራት ቁጥር አንድን አውጡ መጽሐፈ ነህምያ ምዕራፍ አራት ቁጥር አንድን ተመልከቱ። የሚኖረንን ጊዜ የጌታ አባታችን አምላካችን ይባርክልን። አድማጮችን የዚህ የነህምያ ምዕራፍ አራት አብይ አሳቡ ከውጪ በኩል ለተቃጣበት ተቃውሞ ነህምያ የሰጠው ምላሽ የሚል ይሆናል። ልብ በሉ። የዚህ የምዕራፍ አራት አብይ ሐሳቡ ቶሎ ቶሎ ጻፍ ጻፍ አድርጉ፣ ከውጪ በኩል ለተቃጣበት ተቃውሞ ከውጭ በኩል ለተቃጣበት ተቃውሞ ነህሚያ የሰጠው ምላሽ የሚል ይሆናል። ወዳጆቼ ባለፈው ምዕራፍ የኢየሩሳሌም ቅጥርን እንደገና መገንባትን በተመለከተ ነህሚያ የተጠቀመበትን ስልት ተመልክተናል። የከተማው ቅጥር በአንድ ጊዜ በሁሉም ስፍራ እንዲሠራ ለተለያዩ ሰዎች የየራሳቸው የሥራ ድርሻ ተሰጥቷቸው ነበር። በዚህ ምዕራፍ እንደምንመለከተው ግን የቅጥሩ ግማሽ ያህሉ ብቻ ነበር የተሠራው። የጠላት ሳቅና ስላቅ ሥራውን ማስቆም አልቻለም። ስለዚህም ሥራውን ለማደናቀፍ ጠላት ሌላ ዕቅድ ማውጣት ነበረበት። እስቲ ቁጥር አንድን እንመልከት። ሰንበላጥም ቅጥሩን እንደ ሠራን በሰማ ጊዜ እጅግ ተቈጣ ተበሳጭም በአይሁድም አላገጠ ይላል። ቢስቅባቸውና ቢሳለቅባቸውም ሥራው ከመቋረጥ ይልቅ ይበልጥ ያድግ ጀመር። ስለሆነም ጠላት ስልቱን በመቀየር በሌሎች ፊት ያላግጥባቸውና ያንቋሽሻቸው ጀመር። እነ ሰንበላጥ የናቁትና ያንቋሸሹት እግዚአብሔር ያከበረውን ሥራ ነበር። እስቲ ቁጥር ሁለት በወንድሞቹና በሰማርያ ሠራዊት ፊት እነዚህ ደካሞች አይሁድ የሚሰሩት ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ ይላል። ልብ በሉ፣ የጠላት ጥያቄ በዋዛ የሚታይ አይደለም። የእስራኤል ልጆች ራሳቸውን ሲጠይቁ የነበረውን ጥያቄ ነበር የጠየቀው እስራኤላውያን ሥራችን ከፍጻሜ ይደርስ ይሆንን አልቆና ተጠናቅቆና የው ይሆንን የሚሉ ጥያቄዎችን ያነሱና ራሳቸውን ያስጨንቁ ነበረ። ብዙ ጊዜ ጠላት ከሚጠቀምባቸው ነገሮች አንዱ ንቀት ነው። ወዳጆቼ ልብ በሉ፣ ብዙ ጊዜ ጠላት ከሚጠቀምባቸው መሣሪያዎች ወይም ነገሮች አንዱ ሕይወታችንን ሊያዳክም ማለት ነው ንቀት ነው። እስቲ ቁጥር ሦስትን እንኔ አሞናዊው ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሳዋል አለ። ይህ ታላቅ ስላቅ ነው። እንደምታውቁት ቀበሮ ይህን ያህል ክብደት ያለው እንስሳ አይደለም። ቀበሮ ምንም ጉዳት ሳያደርስ በድንጋይ ካብ ላይ ማለፍ ይችላል። እንግዲህ ቀበሮ በሚመጣበት ወይም ደግሞ ቢወጣበት እንኳ ይፈርሳል ሲል ልብ በሉ። ቀበሮ ቢወጣበት እንኳ ይፈርሳል ሲል ጦቢያ ለእስራኤላውያን ሥራ ምን ያህል ንቀት እንዳለው ማየት ይቻላል። ወዳጆች ልብ በሉና ተመልከቱ። ጠላት ብዙውን ጊዜ ሕይወታችንን የሚያንቋሽሸውና ሰንካላና አንካሳ የሚያደርገው አንደኛው መንገድ ንቀት ነው ብለናል። ይህንን ልብ እንድትሉ እፈልጋለሁ። ይህ ሁሉ ተደማምሮ ደግሞ የሕዝቡን የሥራ ወኔ ሊሰልበው ችሏል። ከዚህ ክፍል እንግዲህ እንደምትመለከቱት ወዳጆቼ ንቀት የቱን ያህል የእምነታችንን ወኔና ጒልበት እንደሚያዳክም ነው። እናንተስ አንዳንድ ጊዜ ለራሳችሁ ጠላት ተጠቅሞባችሁ በሕይወታችሁ እኔ ደክሜያለሁ፣ እኔ እኮ መጸለይ አቅቶኛል፣ በቃኝ የምትሉበት ጊዜ ሕይወታችሁን በውጣውረድ ውስጥ የምታስገቡበት ጊዜ የለምን? አዎ፣ ጠላት በዚህ ዐይነት መንገድ በንቀት ሕይወታችንን ይሰልበዋል። እስቲ አለፍ ብለን ከነህምያ ምዕራፍ አራት ከቁጥር አራት እስከ አምስት ያለውን ደሞ አንድ ላይ እንመልከት። ተደጋጋሚ ንቀትና ስድባቸውን የሰማው ነህምያስ ምን ያደረገ ይመስላችኋል? ነህምያ ኀይልና ብርታትን የሚያገኘው ከጸሎት ነበር። ስለዚህም እንዲህ ይላል። አምላካችን ሆይ ተንቀናልና ስማ። ስድባቸውን በራሳቸው ላይ መልስባቸው። በምርኮ አገር ለብዝበዛ አሳልፈ ስጣቸው በደላቸውንም አትክደን ኀጢአታቸውም ከፊትህ አይደምሰስ፣ በሠራተኞች ፊት አስቈጥተውሃልና በማለት ጸለየ። እዚህ ላይ ልብ በሉ። እነዚህ ለሥራውን ቅፋት የሆኑ ሰዎች የአይሁድ ጠላቶች ብቻ ሳይሆኑ የእግዚአብሔርም ጠላቶች ነበሩ። ይህ በሕግ ዘመን የተደረገ ጸሎት ነው። ወዳጆቼ አስተዋላችሁ? ይህ ነህምያ ያቀረበው ጸሎት በሕግ ዘመን የተደረገ ጸሎት ነው። በዚያ ዘመን ሰዎች ስለ እውነተኛ ፍርድና በቀል የመጸለይ መብት ነበራቸው። ይህችን ነገር ልብ በሉና ያዙ፣ ይህንን ነጥብ ማለቴ ነው። በዚያ ዘመን ሰዎች ስለ እውነተኛ ፍርድና በቀል የመጸለይ መብት ነበራቸው ማለት ነው። ጌታ ኢየሱስ ግን ይህን ሕግ ለውጦታል። በእርሱ እናምናለን የምንል ሁሉ አስተዋላችሁ በርሱ ማለትም በልጁ በጌታ በኢየሱስ ክርስቶስ እናምናለን የምንል ሁሉ እግዚአብሔር ሰዎችን እንዲቀጣ ወይም እንዲበቀል መጸለይ የለብንም። እንዲያውም እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላቸው ይቅር ተባባሉ ነው እየተባል ነው። ኤፌሶን ምዕራፍ አራት ቁጥር ሰላሳ ሁለትን ተመልከቱ። ኤፌሶን ምዕራፍ አራት ቁጥር ሰላሳ ሁለትን መመልከት ይቻላል። በሮሜ ምዕራፍ 12 ቁጥር 19 ደግሞ በሮሜ ምዕራፍ 12 ቁጥር 19 ደግሞ ጳውሎስ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ በማለት ጽፏል። ለእግዚአብሔር አሳልፈን የምንሰጣቸው አንዳንድ ነገሮች አሉ ወዳጆቼ። እርሱ እንዴት እንደሚያስተናግዳቸው ያውቅበታል። ለሁሉም ነገር እኛ እናውቃለን የምንል ከሆነ ግን ገና በእምነት መመላለስን አልተማርንም ማለት ነው። ይገርመኛል። እስቲ ሕይወታችንን እንፈት ነው ወዳጆቼ። አንዳንድ ነገሮች ደግሞ እኛ ራሳችን የምናስተናግዳቸው ናቸው። ከቅዱሳት መጻሕፍት እንደምንመለከተው በደለኞችን እንድንገስጽ የሚያስፈልግበት ወቅት አለ። ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው መልእክቱ በቤተ ክርስቲያን የነበረውን ክፉ እንዲያስወግዱት ትነግሯቸዋል። ለጢሞቴዎስ ሲጽፍለትም ቃሉን ስበክ፣ በጊዜውም አለ ጊዜውም፣ ጽና ፈጽመ እየታገስህና እያስተማርክ ዝለፍና ገስጽ ምከርም ብሎታል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር ሁለትን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር ሁለትን ልብ ይሏል። የእግዚአብሔር ሰው በእግዚአብሔር ሰይፍ መጠቀምን ማወቅ አለበት። አስተውሉ። የእግዚአብሔር ሰው በእግዚአብሔር ሰይፍ መጠቀምን ማወቅ አለበት። የእግዚአብሔር ሰይፍ ደግሞ ሌላ ነገር ሳይሆን የእግዚአብሔር ቃል ነው። በቃ አስተዋላችሁ። የእግዚአብሔር ሰይፍ ምንድነው ማለት ነው ቃሉ ነው ማለት ነው። መስተካከል በሚገባው ነገር አቅጣጫ የእግዚአብሔርን ቃል ማነጣጠር አለብን። ቃሉ መቆረጥ ያለበትን ይቁረጥ ማስተካከል ያለበትን ደግሞ ያስተካክል ይላል። ከዚህም ሌላ ልባቸው ላዘነና ለተከዘውም ሰዎች ማጽናናት የሚችለው የእግዚአብሔር ቃል ያስፈልጋቸዋል። መገሰጽ የሚያስፈልግበት ጊዜ አለ። ወዳጆቼ፣ ይህን በተመለከተ ታማኝ ያልሆኑ ሰባኪዎችን እግዚአብሔር ይቅር ይበላቸው። ዛሬ ሰዎች ደስ የሚያሰኟቸውን ሰባኪዎች ይሰበስባሉ። ሰባኪዎችም የሚያባብልና የሚያቆላምጥ ስብከትን ነው የሚያሰሙት። እርግጥ ነው ወዳጆቼ በእግዚአብሔር ቃል ውስጥ ብዙ ጣፋጭ ነገሮች አሉ፣ መራራ ነገሮች መኖራቸውንም መዘንጋት የለብንም። ብዙዎች ግን መራራውን መቀበል አይፈልጉም። የእግዚአብሔር ሰው ሕይወት፣ ልብ በሉ፣ የእግዚአብሔር ሰው ሕይወት የጸሎት ሕይወት ብቻ ሳይሆን የተግባርና የውጊያ ሕይወትም ነው። ይህንም ማስተዋል ያስፈልጋል። እስቲ እነዚህ ሰዎች ያደረጉትን እንመልከት ቁጥር ስድስትን አለፍ በሉና ተመልከቱ ቅጥሩንም እሰራን ቅጥሩንም ሁሉ እስከ እኩሌታው ድረስ ተጋጠመ የህዝቡም ልብ ለሥራው ጨከነ ይላል ነህሚያ ወዳጆቼ የጠላትን ንቀት ችላ አለ ወደ እግዚአብሔርም ጸለየ ከዚያም ስራውን ቀጠለ ሰንበላጥና ጦቢያም ይላል ቁጥር ሰባት ሰንበላጥና ጦቢያም አረባውያንም አሞናውያንም አሾዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደ ሄደ የፈረሰውም ሊጠገን እንደ ተጀመረ በሰሙ ጊዜ እጅግ ተቈጡ ይላል። ሳቅና ንቀቱ እንዳላዋጣው ባየ ጊዜ ጠላት ሌላ ዘዴ መጠቀምን ጀመረ። በጣምም ተቈጣ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ ይላል። ቁጥር ስምንትና ዘጠኝ ወደ አምላካችንም ጸለይን ከእነርሱም የተነሣ በአንጻራቸው ተጠባባቂዎች በሌሊትና በቀና አደረግን ይላል ነህምያ። ወዳጆቼ፣ በጸሎት የመታመኑን ያህል በሥራውም ያምን ነበር። የነህምያ አቋም እጸልያለሁ፣ እሰራለሁ የሚል ነበር። አንዳንድ ሰዎች ማድረግ ያለባቸውን ስትነግሯቸው እሺ እጸልያለሁ ይላሉ። ይህን ወይም ያንን ማድረግ እንዳለባቸው ስትነግሯቸው መልካም ነው ለማንኛውም እንጸልይበታለን የሚሉ ሰዎች አጋጥሟቸዋልን? አንዳንድ ሰዎች በአንደበታቸው መንፈሳዊ መስሎ መታየት ይፈልጋሉ። እነዚህ ሰዎች የጸሎት ሰዎችም አይደሉም፣ የተግባርም ሰዎች አይደሉም። እጅግ የሚያሳዝኑ ሰዎች ናቸው። ነህምያም በእግዚአብሔር እንተማመናለን፣ እርሱ የሚያደርገውን ዝም ብለን እናያለን ማለት ይችል ነበር። ብዙዎች ከኃላፊነት ለማምለጥ የሚጠቀሙበት መንፈሳዊ ካባ የተላበሰ ያነጋገር ፈሊጥ ይህን ይመስላል። በእግዚአብሔር የሚያምን ሰው ወዳጆቼ፣ የተግባር ሰውም ነው፣ የቃል ብቻ አይደለም። በነህምያ ዘመን ችግሩ በውጭ ብቻ ሳይሆን በውስጥም ጭምር ነበር። ቁጥር አስር ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሠራ ዘንድ አንችልም አሉ ይላል። ሰይጣን የእግዚአብሔርን ሰዎች በስተ ውጭ ብቻ ሳይሆን ከውስጥ በኩልም ይዋጋቸዋል። ከሚጠቀምባቸው መሣሪያዎች አንዱም ተስፋ ማስቆረጥ ነው። አንድ ጊዜ በደቡብ አሜሪካ ዶክተር መጊ የተባሉት የመጽሐፍ ቅዱስ ምሁር በማገልገል ላይ ሳሉ ከነበሩ ወጣት ባልና ሚስት ሚስዮናውያን ደብዳቤ ደረሰኝ አሉ። ዶክተር መጊ ገና የአገልግሎት መጀመሪያቸው ስለ ነበር ተስፋ ቆርጠዋል። ሥራቸውን እትተው ወደ አገራቸው ለመመለስም ወስነዋል። እነዚህ ባልና ሚስት ማለት ነው በደብዳቤያቸው በዚህ ለአገሩ ባዳ ለሰው እንግዳ በሆንበት አገር የሬዲዮ ፕሮግራም ምን ያህል መጽናናት እንደ ሰጠን ዶክተር መጊ እኛና እግዚአብሔር ነን የምናውቀው፣ የሚልን ጽሑፍ ጽፈው ላኩላቸው። አሁን ወዳጆቼ ሰይጣን ሰዎችን ከሚያዳክምበት መሳሪያ ዋናውና ትልቁ ነገር ተስፋ መቁረጥ ወይም ደግሞ ተስፋ ማስቆረጥ ነው። ወዳጆቼ በዚያ ወቅት እኛ ራሳችንም ብንሆን ወደ ደቡብ አሜሪካ በምናስተላልፈው የሬዲዮ ፕሮግራም ተስፋ ቆርጠን ነበር አሉ። በኋላ ግን ባላሰብነውና ባልጠበቅነው መንገድ እግዚአብሔር አገልግሎታችንን ባረከ፣ ፕሮግራሞቻችንን መቀጠል ቻልን። ላዘኑት መጽናናትን፣ ተስፋ ለቈረጡት ደግሞ በክርስቶስ ያለውን ተስፋ ለመስጠት በመቻላችን በጣም ደስተኞች ነን ሲሉ በስፋት አጫወቱም። እኚህ ዶክተር መጊ የመጽሐፍ ቅዱስ ምሁር የምንላቸውና ብዙ ጊዜ የምንጠቅሳቸው ሰው አሁን በዚህ ዓለም በሕይወት የሉም። እግዚአብሔር ታላቅን ነገር በርሳቸው ተጠቅሟል አድርጓልም። እግዚአብሔር ይባርካቸው። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገላቸው ድረስ ሥራቸውንም እስከምናስተጓጉል ድረስ አያውቁምና አያዩም አሉ። ባጠገባቸውም የተቀመጡት አይሁድ መጥተው ከስፍራ ሁሉ ይመጡብናል ብለው አስር ጊዜ ነገሩን ይላል። ቁጥር አሥራ አንድ እና አሥራ ሁለትን ልብ በሉ። ባይሁዳውያን ተስፋ መቁረጥ ሰይጣን መጠቀም ፈልጓል። በድንገትና ባልታሰበው ሁኔታ ጥቃት ለማድረስ ነበር የሰይጣን እቅድና ዓላማ። በድንገት ሊቃጣባቸው ለሚችል ጥቃት ነህምያ ምን ለማድረግ አስቦ ይሆን? እስቲ ቁጥር አሥራ ሦስትን እንይ። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም ቀስታቸውን አስይዤ ሕዝቡን በየወገናቸው አቆምካቸው ይላል ነሄሚያ። ነሄሚያ እያንዳንዱ ሰው ለራሱና ለቤተሰቡ መከላከል እንዲችል ስፍራ ስፍራውን አስይዞ ይህም በተረጋጋ ሁኔታ ሥራውን ለመሥራት አስችሎታል። ቁጥር አስራ አራትንም እንዲሁ ተመልከቱ። አይቼም ተነሳሁ፣ ታላላቆቹንና ሹማምንቱንም፣ የቀሩትንም ሕዝብ አትፍሯአቸው፣ ታላቁንና የተፈራውን ጌታ አስቡ፣ ስለ ወንድሞቻችሁም፣ ስለ ወንዶችና ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጓልኳቸው ይላል መፈክራቸው ጌታን አስቡ የሚል ነበር ጳውሎስ ለጢሞቴዎስ ያስተላለፈለት መፈክር ኢየሱስ ክርስቶስን አስብ የሚል ነበር ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስምንትን ተመልከቱ ሁለተኛ ጢሞቴዎስ ምዕራፍ ሁለት ቁጥር ስምንትን ልብ ይሏል ጠላቶቻችንም ይህ ነገር እንደ ደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን ይላል። ቁጥር አሥራ አምስትን ተመልከቱ። ነኤምያ የጸሎት ሰው ብቻ ሳይሆን የቅድና የዓላማ ሰውም ነበር። ለዘመናችን እንዲህ ዐይነት ሰው ያስፈልገናል። ቁጥር አሥራ ስድስትና አሥራ ሰባትን ደግሞ አለፍ ብለን እናንብብ። ከዚያን ቀን ጀምሮ ኩሌቶቹ ብላቴኖች ሥራ ይሠሩ ነበር እኩሌቶቹም ጋሻና ጦር፣ ቀስትና ጥሩርም ይዘው ነበር። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበር። ቅጥሩንም የሚሰሩትና ተሸካሚዎቹ ባንድ እጃቸው ይሰሩ ነበር፣ ባንድ እጃቸውም የጦር መሳሪያቸውን ይይዙ ነበር ይላል። እያንዳንዱ ሠራተኛ ከዚህ ክፍል እንደምንመለከተው ባንድ እጁ ይሠራ ነበር፣ በሌላው እጁ ደግሞ ራሱን የሚከላከልበት መሳሪያ ይዟል። ዛሬም ቢሆን ወገኖቼ አማኞች ይህን ምሳሌ መከተል ይኖርባቸዋል። አማኞች በተቀደሰ እምነታቸው መገንባት ወይም መታነጽ አለባቸው። ይህ ውስጣዊ ሕይወትን ያመለክታል። ልብ በሉ፣ አማኞች በተቀደሰ እምነታቸው መገንባት ወይም መታነጽ አለባቸው። አንዳንድ ሰዎች አንድ ሰው ደህንነትን እንዳገኘ ወዲያውኑ መመስከር አለበት የሚል አመለካከት አላቸው። በበኩሌ ግን አዳዲስ አገልጋዮች ለአገልግሎት ይሰማሩ ብዬ አላምንም። ኢየሱስ እንደሚያድንና እንደሚቀድስ የተረዱትን እውነት በሚገባ ማጥናት አለባቸው። እገሌና እገሌ ትላንትና ወይም ከሁለት ሳምንት በፊት ጌታን ተቀበሉ የሚለውን ምስራች መስማት በጣም ደስ ያሰኛል። እነዚህ ሰዎች በእምነት ማደጋቸውንና መጎልመሳቸውን ከሁለት ከሦስት ዓመት በኋላ መስማት ይበልጥ ደስ ያሰኘኛል። እያንዳንዳችን ወዳጆቼ፣ በእምነታችን መገንባት አለብን፣ ማደግ አለብን። በአንድ እጃችን መገንቢያ መሣሪያችንን እንያዝ፣ በሌላው እጅ ደግሞ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል እንያዝ። ልብ በሉ፣ በአንድ እጃችን መገንቢያ መሣሪያችንን እንያዝ፣ በሌላው እጃችን ደግሞ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል እንያዝ። የእግዚአብሔር ቃል ራሳችንን ከጥቃት የምንከላከልበት የእግዚአብሔር ሰይፍ ነው። እግዚአብሔር እየተመሰገነ ይሁን። ቁጥር አሥራ ስምንትና ያን እንዲሁ በኋላ ተመልከቱ። ነኤምያ በዚህ ክፍል መሠረት ማለቴ ነው። እኔ ሁኔታውን ሁሉ እከታተላለሁ። ስለዚህ የመለከቱን ድምፅ ስትሰሙ ሁላችሁ ተሰብሰቡ፣ ያኔ በአንድነት ጠላትን እንገጥመዋለን ይላል። ሥራውንም እሠራን ከማለዳ ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበር፣ የሚለውን ቃሉን ደግሞ በቁጥር 21 ላይ እናገኛለን። እነዚህ ሰዎች ወገኖቼ፣ እንደ ዘመናችን ሠራተኞች የመውጫ የመግቢያ ሰዓት ጠብቆ አልነበረም ሥራቸው ላይ የሚገኙት። ፀሐይ ከወጣችበት ጊዜ ጀምሮ ምሽት ላይ ከዋክብት እስከሚታዩበት ሰዓት ድረስ ይሠሩ ነበር። በጌታ ሥራ ጉልበታቸው እስኪዝል ድረስ ይደክሙ ነበር። በቁጥር 22 ላይ ደግሞ ሥራውን ለመሥራት ከኢያሪኮና ከመሳሰሉት ሩቅ አካባቢ ለመጡ ሰዎች ነህምያ እዚያው እንዲያድሩና የጥበቃ ሥራውንም እንዲሠሩ ሲነግራቸው እንመለከታለን። እኔና ወንድሞቼም ይላል ቁጥር ሀያ ሦስት ላይ ደግሞ እኔና ወንድሞቼም ብላቴኖችም በኋላይም የነበሩት ጠባቂዎች ልብሳችንን አናወልቅም ነበር ይላል። እነዚህ ሰዎች ቀንም ሆነ ሌሊት ተግተው ይጠባበቁ ነበር። ወገኖቼ ጌታ ለእኔና ለእናንተም እንዲህ ያለውን ትጋት ይስጠን ዘወትር የእግዚአብሔርን ጦር ዕቃ እንድናነሳ ይርዳን። ከፊት ለፊታቸው ከባድ ጊዜ እየመጣ ነው። ነህምያን የሚያናድደውና የሚያበሳጨው ሁኔታም ሊከሰት ነው። ይህ ሁኔታም ሥራውን ወደ ማቋረጥ ሊያደርሳቸው ነበር። በሚቀጥለው ምዕራፍ ማለትም በምዕራፍ አምስት የምንመለከተው ስለዚሁ ጉዳይ ይሆናል። እግዚአብሔር እየተመሰገነ ይሁን። Oh, I don't I don't you Because the tears are on your በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ተላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።